የትግራይ የውጭ ግንኙነት ቢሮ አምነስቲ ኢንተርናሽናል ረቡዕ ዕለት የትግራይ ኃይሎች በአማራ ክልል በቆቦና በጭና የፈጸሙት ጥቃት የጦር ወንጀልና በሰብዕና ላይ የተፈጸመ ወንጀል ሊሆን ይችላል ሲል ባወጣው ሪፖርት ላይ ምላሽ ሰጥቷል። የትግራይ መንግስትና የትግራይ ሰራዊት በሲቪሎች ላይ ያተኮረ ጥቃትን አይደግፉም የሚለው ሪፖርት በሰራዊታችን ላይ ጉዳት ለደረሰባቸው ተጠቂዎች ልባችን ይሰበራል። ይህን የፈጸሙ የሰራዊታችን አባላትን የትግራይ መንግስት ምርመራ አድርጎ ለፍትህ ያቀርባቸዋል ይላል ደብዳቤው። አክሎም የአብይ መንግስትና የአማራ ምሁራን ሲቪሎች ያለምንም መሳሪያ በጦርነት ላይ እንዲሳተፉ ሲያደርጉት በነበረው ቅስቀሳ ምክንያት ለዚህ ተዳርገዋል የሚል ሲሆን፣ በአንጻሩ አምነስቲ ኢንተርናሽናል በዚህ ሪፖርት ላይ መሰረታዊ መረጃዎችን ባለማካተት የትግራይ ኃይሎችን በጦር ወንጀል ለመክሰስ ቸኩሏል፣ በማለት የትግራይ መንግስት አሁንም ቢሆን በገለልተኛ አካል ምርመራ እንዲደረግ ፍላጎት አለው ሲል ጥሪ አቅርቧል። ኤደን ገረመው ዝርዝሩን ይዛለች። የትግራይ የውጭ ጉዳይ ቢሮ አምነስቲ ኢንተርናሽናል ከሰሞኑ ባወጣው ሪፖርት ላይ በዛሬው ዕለት የአራት ገጽ እርዝመት ያለው ምላሽ ሰጥቷል። ዓለም አቀፉ የሰብአዊ መብቶች ድርጅት አምነስቲ ኢንተርናሽናል ሮብ ዕለት ይፋ ያደረገው ይሄው ሪፖርት በአማራ ክልል ሰሜን ወሎ ና ሰሜን ጎንደር ዞኖች የህወሀት ኃይሎች ተቆጣጥረዋቸው በነበሩበት ወቅት በተለይም በቆቦ ና በተወሰኑ የጭና አካባቢዎች ሆን ተብለው በደርዘን የሚቆጠሩ ሰዎች ተገድለዋል እድሜያቸው አስራ አራት አመት የሆኑትን ጨምሮ በደርዘን የሚቆጠሩ ሴቶች ና ልጃገረዶችም በቡድን ተደፍረዋል፣ የግልና የህዝብ ንብረቶችን ዘርፈዋል የሚል ሲሆን የትግራይ የውጭ ጉዳይ ቢሮ ባወጣው ምላሽ ላይ የትግራይ መንግስት የትግራይ ኃይሎች ይህን መሰል ሆነ ተብለው በሲቪሎች ላይ ለሚፈጸሙ ጥቃቶች ፍቃድ እንደማይሰጥ አስረግጦ ማስታወቅ ይሻል የሚል ሲሆን የትግራይ ኃይሎችም የኢትዮጵያ የኤርትራና የአማራ ክልል ኃይሎች በእኛ ላይ ያደረሱትን አይነት አሰቃቂ ህመሞችን በጎረቤት ክልል ህዝቦች ላይ ለመፈጸም የተሰማሩ አይደሉም ብሏል። ደብዳቤው ጾታዊ ጥቃቶች አካላዊና ስነ ልቦናዊ ጠባሳዎችን በሰዎች ላይ ጥለው ያልፋሉ፣ በሺዎች የሚቆጠሩ የትግራይ ሴቶችም የዚህ ጥቃት አስከፊ ሰለባዎች ናቸው ያለ ሲሆን በትግራይ ሰራዊቶች ጉዳት የደረሰባቸውና በጦርነቱ ላይ ምንም አይነት ተሳትፎ የሌላቸው ሲቪሎችም ለተፈጸመባቸው ወንጀል እናዝናለን ብሏል። አያይዞም የትግራይ ሰራዊቶች ሆነ ብለው ሲቪሎችን አጥቅተው ከሆነም የትግራይ መንግስት ምርመራ በማድረግ አጥቂዎችን ለፍትህ ያቀርባል ሲል አስታውቋል። ይሁንና ይህን መሰል በግዴለሽነት የሚደረግ ጥፋት በሙሉ በአግባቡ ያልሰለጠኑና ምንም አይነት የጦርነት እውቀትና ስልጠና የሌላቸው እንዲሁም ያልታጠቁ ሲቪሎችን በሐሰት ፕሮፓጋንዳ በመቀስቀስ ወደ ጦርነት የማገደው የጠቅላይ ሚኒስትር አብይ አህመድ መንግስት ና የተስፋፊ አማራ ሊሂቃን ስራ ነው ሲልም ከሷል። ደብዳቤው አያይዞም ዓለም አቀፉ የሰብአዊ መብቶች ተሟጋች ድርጅት አምነስቲ ኢንተርናሽናል የትግራይ ኃይሎች ምንም ያልታጠቁ ሲቪሎችን አጥቅተዋል በማለት ለሪፖርቱ መሰረታዊ መረጃዎችን ከጀርባ ሳያስቀምጥ ለአንድ ወገን የወገነና የተሳሳተ ምስል በመስጠት ኃይሎቻችን በጦር ወንጀል ወንጅለዋቸዋል ብሏል። ለዚህ እንደ ማስረጃነት በነሐሴ ሁለት ሺ አስራ ሶስት ዓመተ ምህረት መግቢያ ላይ የጠቅላይ ሚኒስትር አብይ አህመድ ና የአማራ ክልል ባለስልጣናት መላው የኢትዮጵያ ህዝብ ባገኘው መሳሪያ ሁሉ የትግራይ ኃይሎችን እንዲዋጉ ጥሪ አድርጎ ነበር። ይህን ተከትሎም አሶሽትድ ፕሬስ የተሰኘው የዜና አውታር እንደ ኤሮፓያን አቆጣጠር በነሐሴ አስር ላይ መንግስት ያደረገው ጥሪ አንድ መቶ አስር ሚሊየን ህዝብን ወደ ግጭት የሚጋብዝ ነው በሚል ጽፏል ሲል ያብራራል። ይኸው የጠቅላይ ሚኒስትሩ ጥሪም በብሔራዊ ቴሌቪዥን ጣቢያ ላይ መተላለፉን እና በጽሁፍ ጭምር የተቀመጠ መሆኑንም አስታውሳል። ይህ አደገኛ ጥሪም ለመለየት በሚያስቸግር መልኩ በጦርነት ተፋላሚ በሆኑና ባልሆኑ ወገኖች መካከል ያለውን መስመር በማደብዘዝ ማዘዝ ሲቪሎችን ለጥቃት አጋልጧል ብሏል። ደብዳቤው በሌላ ገለልተኛ አካል ምርመራ እንዲደረግ ጥሪ ያደረገም ሲሆን የአምነስቲ ኢንተርናሽናል ሪፖርቶች ውስጥ ክፍተት ናቸው ያላቸውን ነገሮችም ነቅሶ አውጥቷል። ይህም በጦርነት ጊዜ ራስን ከጥቃት የመከላከል መብታችንን ያንጸባረቀ ነው ብሏል። ይህ የዘር ማጥፋት ሲል በደብዳቤው ላይ የሰፈረው ጦርነት ከተጀመረበት ጊዜ አንስቶ ተፈጸሙ የሚባሉ ወንጀሎች በሙሉ ዓለም አቀፉ ማኅበረሰብ በገለልተኛ አካላት እንዲመረምራቸው ጥሪ አቅርቧል። በዚህ ጉዳይ ላይ የአምነስቲ ኢንተርና ናሽናል የአፍሪካ ቀንድ የሰብአዊ መብት ጥሰቶች አጥኚ አቶ ፍስሀ ተክሌ እንዲህ ብለው ነበር። ያው የተለያየ ምላሽ ነው የሚሰጡት። በእንደዚህ አይነት እንትኖች በሚኖሩበት ጊዜና አንዳንዴ እንደ ኢንቨስቲጌት ይደረግ ይላሉ። አንዳንዴ ደግሞ እንዲሁ አውቶራይት የመካር ነገር አለና ያው እሱ አያዋጣም። በሁሉም ወገን ላይ የምናየው ነገር ነው። በመሬት ላይ ለውጥ ማምጣት ከተፈለገ አንደኛ ምርመራ እንዲካሄድ ሁኔታዎችን ማመቻቸት፣ ሁለተኛ ደግሞ ለዚህ ጉዳት ሰለባ ለሆኑት አስፈላጊውን ካሳ እንዲያገኙ ማድረግ እና ድርጅቱን የፈጸሙትን ለሕግ ማቅረብ ነው። ስለዚህ እሱ እንደ የሚያል ነገር አይደለም። አንደኛው ከዚኛ ይበልጣል፣ እንደዚህኛ ይበልጣል ውስጥ የሚለውስ መግባት ያስፈልገንም። ሰብዓዊ መብት ጥቃት አንድ ሰውም ላይ ተፈጸመ፣ መቶም ሰው ላይ ተፈጸመ፣ ሁሉም ጥቃት ነው። አድማጮች፣ የዚህን ዘገባ ሙሉ ዝርዝር በነገው ምሽት ይዘንላችሁ እንመለሳለን። ከአሜሪካ ድምፅ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ።